ስዕል ስስል እራሴን አልገድብም ለፈጠራም ሁሌም ክፍት ነኝ የሚለን ሰዓሊ ዮሐንስ ፍጹመ ብርሃን በግራፊክስ ጥበብ ከአዲስ አበባ ዩኒቨርሲቲ የአለ ፈለገ ሰላም የስነ ጥበብ ትምህርት ቤት በ1997 ዓ ም ነው የተመረቀው። ከትምህርት ቤት ተመርቆ እንደወጣም ለጥቂት ጊዜ ያክል በተለያዩ ቦታዎች ተቀጥሮ የሰራ ሲሆን ከጊዜ በኋላ ግን የሙሉ ጊዜ ሰዓሊ ሆኑ የራሱን ስቱዲዮ ከፍቶ መስራት መቀጠሉን ይናገራል። አሁን እንዲህ በጣም ፍላጎት ኖሮኝ የገባሁበት ዲፓርትመንት የግራፊክስ ዲፓርትመንት ነው እና ያ ደግሞ ከቀለም ውጪ ነው። ቀለም አንጠቀምም። እንጨት ላይ ኢንክሪዝ በማድረግ ወይ ደግሞ አንዳንድ ማቴሪያሎችን በመለጠፍም እና የተነጠኑ ከለሮች አሁን ለምሳሌ ጥቁር ባክግራውንድ ላይ በነጭ ሊሆን ይችላል ምሰራ ወይ ደግሞ አልፎ አልፎ ደግሞ እንደ አስፈላጊነት ማጣብቃቸው ቁሳቁሶች አሉ። ቆዳ ወይ ደግሞ እንደ ቅል አይነት የመሳሰሉ ነገሮች እየለጠፍኩ ሚሰራቸው ስራዎች አሉኝ። በተለያየ ቁሳቁስ ተጠቅመች የምትሰሪያቸው ስዕል ቴክኒኮች ናቸው ሚክስድ ሚዲያ የሚባሉ እና ብዙውን ጊዜ እነዛ ስራዎች ይገዝኛል። የሰውነት የሚያተኩሩ ስራዎች ይሰራለሁ። ማለት ማንነት ላይ ህይወት ላይ የሚገጥሙትን ችግሮች ወይ ደግሞ አሁን የተወሰነ ጊዜ የሆነ ደስበትን ነገር ያተኮሩ ነበሩ። ከአፍሪካ ይጸደቃል። ከኢትዮጵያ በብዛት የሰራቸው ብዙ ስራዎች አሉ። የሁለት ልጆች አባት የሆነው ሰዓሊ ዮሐንስ በስዕል ስራ የጥበብ ስራዎቹን በቡድን በብሔራዊ ቲያትር፣ በብሔራዊ ሙዚየምና እንዲሁም በተለያዩ ቦታዎች ያሳየ ሲሆን በተናጠል ደግሞ በሂልተን ሆቴልና በጀርመን ሀገር በበርሊን አሳይቷል። በአመት አንድ ጊዜ ብቻ በሚደረግ ኤግዚቢሽን ህይወትን መምራት ከባድ ነው ቢልም ላለፉት አራት አመታት ስራዎቹን ለህዝብ ሳያደርስ ቆይቷል። እኔም ለምን ስል ጠይቀዋለሁ። አሁን እጄ ላይ ራሱ ለኤግዚቢሽን ያልታዩ ከሰባ በላይ ስራዎች አሉ። እስካሁን ያሉት አጋጣሚ የኮሚሽን ሆ የመሰራቸው ስራዎች በተደጋጋሚ እየተደራረቡ መምጣት ዋናው ምክንያት አሁን የአፄ ምኒልክን የእቴጌ ጣይቱን ደብረ ብርሃን ላይ በሞዛይክ የመንግስት ፕሮጀክት ነው። ትልቅ ስራ ነው። አመት ያህል ይፈጃል። አንዱ ፕሮጀክት እዛ በመሆኑ ሰዓት ብዙ ያው ገንዘቡ እንዲመጣ የስቱዲዮ አመት ከከፈለልኝ የቤት መኖሪያ ቤቴን ኪራይ ነው፣ ያንን ሶስተና እንደዚህ እንደዚህ አይነት ትልልቅ ወጪዎችን ከሸፈነልኝ ከዛ ደግሞ ወደ ስዕሉ ይመለሳለሁ። አሁን ኮሚሽን ሆነው መስራቱ በቃ እንደ የትኛው ዘመን ላይ ያለው ሰዓሊ ይሰራል። አሁን እንደውም ስቱዲዮ ሞልቷል። ሀያ አምስት ሜትር በስድስት ሜትር ነው የእኔ ስቱዲዮ፣ ትልቅ ነው። አሁን የቤተ ክርስቲያን ስራ ወደ አርባ ምንጭ ሀገር የሚጫነው የቤተ ክርስቲያን ስራ ቤቱን ሞልቶታል እየሰራ ነው ያለ ነው እና ያ ፕሮጀክት ሲያልቅ በቃ ስቱዲዮ ምናልባት የዓመት የሁለት ዓመት የቤት ኪራይ ይከፍልልኝ እና ከዛ ደግሞ ተመልሼ ወደ ሴሎች ይመጣለሁ። ትንሽ እኔም የማልወደው ይሄ መቆራረጡን እሱ እሱ ጊዜ ፈጅቶብኛል፣ ቪሽን እንዳላደርግ ልጆች ሲኖሩ ደግሞ ኃላፊነቱን ይጨምራል። ያንን ተቋቁሜ ነው ያለሁት አሁን እና ግን ከባድ ነው አሁን እንግዲህ በሲ አስራ ሁለት በኛ እዚህ ያስባለው እንግዲህ እስካሁን ቦታ አልወሰንኩም። ዮሐንስን፣ በዚህ በጥበብ ስራ ውስጥ ለሚኖሩ ሰአሊያን ከባዱ ነገር ምንድን ነው ስላወራሁት፣ ብዙ ጊዜ የማስተውለው ነገር አሁንም ቢሆን ሀገራችን ላይ ትልቅ ኤግዚቢሽን የሚባል እና ሸራተን ውስጥ ይደረጋል በየአመቱ። በጣም በቃ በሚያሳዝን ሁኔታ ሰአሊው ያው ቅድም እንዳለሳ ነው፣ የኑሮ ችግሩ አለ። የሆነ አመት ላይ የአንድ ሰአሊ ስዕል ተሸጠ ሲባል፣ በጣም በሚያሳዝን ሁኔታ በሚቀጥለው አመት ያንን ሰአሊ የሚመስል ሰላሳ ወይ ሀያ ሰዓሊ ይመጣል። ለገበያ የሚሆኑ ስዕሎች መብዛት ነገር አለ። እሱ እሱ ነገር ትንሽ በቃ አርቱን የማቀጨጭ ነገር አለው። ሰዓሊ እንግዲህ በተለይቶ መታየቱ እንደምንም የራስን ነገር ይዞ መውጣቱ በጣም አስፈላጊውም እሱ ይመስለኛል የሚል አቋም አለኝ። በመጨረሻም ሰዓሊያን የራሳችንን ዘይቤ ተከትለን ራሳችንን መስለን ብንወጣ ለጥበቡ የምናበረክተው ነገር የጎላ ነው ብሏል።